የጅቡቲ ሪፐብሊክ ከፈረንሳይ ቅኝ ግዛት ተላቃ በሬፌራንደም ነፃነቷን ካወጀች ሰላሳኛ ዓመቱን እያስቆጠረች ትገኛለች። የመልክዓ ምድር አቀማመጧ በቀይ ባህር በባቤል ማንዴብ ስልታዊ የወደብ በር ላይ በመሆኑ የሃያላን መንግስታት የሽኩቻ አካባቢ እንደሆነች አለች። ከዚህም የተነሳ ከሁለተኛው ዓለም ጦርነት በፊት በፈረንሳይ የቅኝ ቀንበር ስር የወደቀች ስትሆን ከፊት ለፊቷ በአሸጋጋሪ እይታ ደግሞ የኤደን ወደብ እንግሊዞች ተቆጣጥረውት እንደነበረ የታሪክ ትውስታ ነው። ከኢትዮጵያ ጋር ሀገሪቱ ያላት ታሪካዊ ግንኙነትም ከስምንት መቶ ዓመታት በላይ ያስቆጠረ ነው። በዚያው አካባቢ በሱልጣን ዑመር ወላሽማ እና ቀጥሎም በልጅዮ አሊ በኢትዮጵያ ነገሥታት ይኩኖ አምላክ እና አምደ ጽዮን በሸዋ ይፋት ግዛት ሆናለች። በወቅቱ ግን መዘንጋት የሌለበት ይፋት ሱልጣና እንደነበረ የታሪክ ማህደር ያትታል። ፈረንሳይ ከኢትዮጵያ ጋር በአጼ ምኒልክ ዘመነ መንግስት ለ99 ዓመታት ለመቶ አንድ ፈርግ የተባለ የሚነገርለት ውል እንግሊዞች በሆንግ ኮንግ ላይ እንደተዋዋሉት አይነት እየተባለ የሚወሳው ሰነዱ እየተሰወረ እንቁቅድሽ ሆኖ እንደቀረ ይነገራል። ሆኖም በዚያው ዘመን የባቡር ሀዲድ ተዘርግቶ ሁለቱን ሀገሮች በትራንስፖርቱ ዘርፎች ማገናኘቱ እስከዚህ ዘመን እንደቀጠለ አለ። አሁን ጅቡቲና ኢትዮጵያ በምን አይነት ግንኙነት ላይ ይገኛሉ ለሚለው በሀገሪቱ ፕሬዚዳንታዊ ምርጫ ስለሚካሄድ ተቀማጭነታቸው አዲስ አበባ የሆኑትን አምባሳደር በዚያው ስለሚገኙ ለማነጋገር ያደረግኩት ጥረት አልተሳካም። ሆኖም በምህጻረ ቃሉ አይኤስኤስ በሀገሮች የጸጥታ ጉዳይ ላይ ምርምር የሚያካሄደው ተቋም ባለሙያው ሀሌሉያ ሉሌን በማነጋገር ከአስተያየታቸው በመነሳት የኢትዮጵያና የጅቡቲን ግንኙነት ባለፉት ጥቂት ዓመታት ሁለቱን ያደረጉት መካከል አብዛኛው በመሰረተ ልማት ያለው ትብብር ነው። ኢትዮጵያ በአሁኑ ሰዓት በአብዛኛው በጅቡቲ ላይ ትገኛለች። ወደብን በተመለከተ ማለት ነው። ጅቡቲ ደግሞ ባለፉት ጥቂት ዓመታት ኤሌክትሪክን በተመለከተ፣ የሀይልን በተመለከተ፣ ኤነርጂን በተመለከተ፣ ከዛም ደግሞ አሁን ውሃም በተመለከተ ይሁን ምግብን ከኢትዮጵያ ታስገባለች እና በሁለቱ ሀገራት መካከል ያለው ግንኙነት እና ትብብር በነዚህ የኢንፍራስትራክቸር ፕሮጀክቶች የተነሳ እየተጠናከረ ያለ ይመስላል። በተለይ ደግሞ አሁን በቅርብ የተጠናቀቀውና ፎርማሊ ስራ የሚጀምረው የኢትዮ ጂቡቲ ሬልዌይ በሁለቱ መካከል ያለውን ይበልጥ ሊያጠናክር ይችላል። ለኢትዮጵያ መሀል ሀገር የወደብ አማራጩ የጅቡቲ ብቻ በመሆኑ ለአንድ መቶ ሚሊዮን ህዝብ ይህ የመውጫ መግቢያ በር ዕቃ ለማጓጓዝ ጭንቅንቅ እንደሆነ ይስተዋላል። እሱን እንግዲህ ያው እስካሁን የወጡ የተለያዩ መረጃዎች ነበሩና፣ ባለፈው ቼክ ያደረግኩት አንድ ባቡር የሚመጣው ስልሳ እስከ ሰባ መኪናዎችን ሪፕሌክስ ሊያደርግ ይችላል የሚል ነገር አለ። ግን የባቡሩ ምንልስ ምስና የባቡሩ ካፓሲቲ ምን ያለዋል የሚለው እሱ ላይ ስትሮንግ የሆነ መረጃ የለኝም። ስለዚህ እንደ ኤክስፐርት እናገር አልችልም። ግን ያው የባቡሩ መስራት መጀመሩ በእርግጠኝነት የንግዱን ምጥሬ ደግሞ ኢምፖርቱም ኤክስፖርቱንም ሊያሳልጥ ይችላል። በሚጠበቀው መልኩ ነው ወይ ያለው ፍሉዌንስ ምን ያህል ትልቅ ይሆናል የሚለው ግን ያው ሲጀምር የምናየው ነው የሚሆነው። ጌታቸው ተድላይ ለጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ